የፖሊሱ አዛዥ ካይሌ ካሁራ ለጋዜጠኞች ሲናገሩ በፍንዳታው ከተሰበሰቡት አስከሬኖች መካከል የሁለቱን ሬሳ ፈልጎ የመጣ ሰው አልተገኘም። የሁለቱን ሰዎች ማንነት የሚያሳዩ ምስሎችንም ፖሊስ ትናንት አሳይቷል። በዓለም አቀፍ የወንጀለኛ አዳኝ ፖሊስ ኢንተርፖል ድረገጽ የሚገኙት እንደገና የተሰሩ ምስሎች የአጥፍቶ ጠፊዎቹን ፊት ማንነት ከሞላ ጎደል እንደሚያሳዩም ተጠቁሟል። አንደኛው ሰው ሶማሊያን ጨምሮ ከአፍሪካ ቀንድ ሰዎች የፊት ምስል ጋር የተቀራረበ የቆዳ ቀለም ያለው ሰው ሲሆን፣ ሌላኛው ሰፋ ያለ ፊትና ጥቁር የቆዳ ቀለም ያለው ነው። የፖሊሱ አዛዥ ካይሌ ካሁራ እነዚህ አስከሬኖች ያጥፍቶ ጠፊዎቹ መሆናቸውን ይናገራሉ። እነዚህ ሁለት አስከሬኖች ከሌሎቹ ሬሳዎች በተለየ መልኩ መጥቶ ስጡን ያለ ሰው የለም። አሁን አንድ ሳምንት ሆኗል። ሁሉም አስከሬኖች በዘመድ ተለይተው ርክክብ ተደርጓል። እነዚህን የጠየቀ የለም። ይሄ ደግሞ አጋጣሚ ሊሆን አይችልም። ካይሁራ አክለውም የሰዎቹን ማንነት ለማወቅ ዓለም አቀፍ ዘመቻ መጀመሩን አስታውቀዋል። ኢንተርፖል ኤፍ ቢ አይ ኢንተርፖል ኤፍ ቢ አይ፣ እና ሌሎች አጋር የፖሊስ ኃይሎች ሥራዬ ብለው ፍለጋውን ቀጥለዋል። ማንነታቸውን ማወቅ ለምርመራችን ወሳኝ ስለሆነ በዓለም ዙሪያ የእነዚህን ሰዎች ማንነት እያስፈለግን ነው። ለዚህ ምርመራ የተለያዩ የፖሊስ ግብረ ኃይሎች ወደ ካምፓላ አምርተዋል። የአሜሪካው የደህንነት ተቋም ኤፍቢአይ ከስልሳ በላይ መርማሪዎቹን ልኳል። የዩጋንዳው ዕለታዊ ሞኒተር ጋዜጣም የኢትዮጵያ የደህንነት ሠራተኞችም ምክር እየሰጡ መሆናቸውን አስነብቧል። የኢትዮጵያ ደህንነት ባለሥልጣናት የካምፓላውን ፍንዳታ ያቀነባበረው ግለሰብ አሁንም አለመያዙን መጠቆሙን ዴይሊ ሞኒተር ጽፏል። የሰውየውን ማንነት ያልጠቀሱ ምንጮችን የጠቀሰው ዘገባ ተጠርጣሪው የሶማሊያ ዜጋ መሆኑ አስነብቧል። የዩጋንዳ ፖሊስ ከፍንዳታዎቹ ጋር በተያያዘ 2ያ ሰዎችን አስሯል። ከእነዚህም መካከል ዩጋንዳዊ፣ ፓኪስታናዊ፣ ኢትዮጵያዊና ሶማሊያዊ ዜግነት ያላቸው ሰዎች ይገኛሉ። የፖሊስ አዛዥ ካይሌ ካሁራ ከእነዚህ ሰዎች መካከል ተጠርጥረው የተያዙት ኢትዮጵያውያን መፈታታቸውን ተናግረው በፍንዳታው የውጭ ኃይሎች እጅ እንዳለበት ጨምረው ገልጸዋል። ከዚህ ፍንዳታ ጋር በቀጥታ የተገናኙ ሰዎችን መለየት የሚቻልበት ጊዜ ላይ አይደለንም። ገና ብዙ ሥራ ይጠብቀናል። በፍጥነት የምንናገረው ነገር የለም። መረጋገጥ ያለባቸው መረጃዎች አሉን። በነገራችን ላይ ፓኪስታናውያን ብቻ አይደሉም፣ ከመካከላቸው ዩጋንዳውያንም አሉበት። ለዚህ ፍንዳታ ኃላፊነቱን በሶማሊያ የሚንቀሳቀሰው የእስልምና አክራሪ ቡድን አልሸባብ ወስዷል። አልሸባብ ፍንዳታዎቹ ጥቅስ የአፍሪካ ኅብረት የሰላም አስከባሪዎች የሚገድሏቸውን ሶማሊያውያን ደም ይበቀላል ማለቱ ይታወሳል። ተፈትተዋል የተባሉት ኢትዮጵያውያን አለመለቀቃቸውን በዛሬው ዕለት ከአምስት የሚበልጡ በዚያው የሚኖሩ ሰዎች አረጋግጠውልናል። በዩጋንዳ የሚኖሩ ኢትዮጵያውያን ማኅበረሰብ ተወካይ አቶ ዘለቀ ጀበሮ ሁኔታውን እንዲህ ያስረዳሉ ጠዋት ጋዜጣው እንታትሞ እንደወጣና ወደ ሶስት ሰዓት ገደማ ላይ ጋዜጣውን ካየን በኋላ ልጆቹ መፈታታቸውን ለማረጋገጥ ብለን ነበረ ልጆቹ ያለመፈታታቸውን ግን በሁሉም አቅጣጫ አይተን ይህ ጠዋት ለነሱ ማቀበል የምችለውም ስንቅ አቀብለን ልጆቹ ያለመፈታታቸውን በእርግጠኛነት እስከ ሰዓት በኋላ ስምንት ሰዓት ድረስ አረጋግጠናል እና ጋዜጣው በታተመበትና በወጣበት ሰዓት ልጆቹ አለመፈታታቸውን አረጋግጠናል። አልተፈቱም። ከማህበረሰባቸው ከወዳጅ ዘመድ ጋር መነጋገር ይፈቀድላቸዋል? ልጆቹ ታሳሪዎቹ አይፈቀድላቸውም። ምክንያቱም እዛ ላይ ሄደን ለማነጋገር እነሱ ወጥተው ከሰው ጋር ለመገናኘትና ለማነጋገር አይፈቀድላቸውም። ስንቅ ሲያቀብሉስ ማየት ይቻላል ወይ? ይህንን የምጠይቅበት ምክንያት አንዳንድ ወደ እስር ቤት ሄደው የጠየቋቸው ታሳሪዎቹን ሰዎችን አነጋግሬ ነበረ ለደህንነታቸው በመስጋት ስማቸውን አልገለጹልኝም። ነገር ግን አርብ ዕለት ሲደበደቡ እንዳደሩ ጠቁመዋል። ምናልባት ገጽታቸው ላይ፣ ሰውነታቸው ላይ መደብደባቸውን የሚያሳይ ሁኔታ ተመልክቷል፣ እርስዎ ወይስ የተመለከቱ ሰዎች ገልጸውልዎታል? አይ ይሄን ነገር እንግዲህ እኛ አንደኛ ከተደበደበና ና ከሄደ ሐኪም ጋር ቀርበው እነዚህ ሐኪም ቤት ሄደው በሐኪም ቤት ሲመረመሩ ነው ማወቅ የምንችለው። ሁለተኛ ደረጃ ደግሞ ተደብድበውና እንደገና ደግሞ እኛ በምንጠይቅበት ጊዜ መልስ ከሰጡ ያን ነገር አረጋግጠን ነው እና እንዲህ አይነት ሁኔታ ደርሷል በሚለው ላይ ያላላችሁ ነገር የምንመለከተውንም የበላይ አካል ለማነጋገር የምንችልበት ሁኔታ ይኖራል። ግን እኛ ያንን ቀርበን ለማነጋገር የምንችልበትን እድል ባለማግኘታችን ይሄን ሁኔታ አልጠየቅንም። ወደፊት እንግዲህ በምንፈቱበት ሁኔታ ወይም ወደፊት ይሄ ሁኔታ በሰፊው የሚነገር ከሆነ ወደፊት ነው ማረጋገጥ የምንችለው። በጠቅላላው ግን ማህበረሰቡ በምን አይነት ሁኔታ ይገኛል? ምክንያቱም አንዳንድ ተናጠል ጥቃቶች ሰዎች በተሰበሰቡበት አካባቢ ሊደርሱ ይችላል የሚል ስጋት ነበረ ነበረና እስካሁን በምን ሁኔታ ላይ አላችሁ? እስካሁን ማህበረሰቡ እንግዲህ በጥሩ ሁኔታ ነው። አንደኛ የሀገሪቱ መሪ ይሄን ሁኔታ በጥብቅ ለህዝቡ አሳስበው የጣጥቄዎቹን ፈልጎ የማግኘት ነገር እንጂ በተናጣል በግለሰቦች ላይ የሚደረግ አንዳችም አይነት ጥቃት እንዳይኖር ብለው በሰጡት መግለጫ መሰረት ህዝቡም ስነልቡ ነው። እንደገና ደግሞ በዚህም እኛም ደግሞ የራሳችን በጊዜው ወደ ቤት ሰራ ስደተኞቹም፣ ሌላም ማህበረሰቡ በጠቅላላ ወደ ቤት በጊዜው እንዲገባ ለማድረግ በምሽት እንዳይዞሩ ለማድረግ ምሽት ሰው በተሰበሰበበት እንዳይሄዱ በማድረግ የእኛን ወገኖች እያሳሰብ ናቸው ነው ያለው። እና በተረጋጋ ሁኔታ ነው ስራ የሚሰራው ስራው ሰርቶ እየገባ ነው። በእውነት በዚህ በኩል አሁን በማህበረሰቡ ላይ የሚደርሰው ነገር እና ምንም አይነት ቴንሽን የለም ፣ ሀገሪቱም ህዝቡም በጠቅላላ በተረጋጋ ሁኔታ ነው ያለው። አቶ ዘለቀ ጀበሮ በዩጋንዳ የሚኖሩ ኢትዮጵያውያን ማህበረሰብ ተወካይ ለሰጡን ማብራሪያ አመሰግናለሁ። بدر ها ما خدنا أنا وشي